በኢህአደግ አባል ድርጅቶች መካከል አለ የሚባለው ልዩነት መፈታቱን የሥራ አስፈጻሚ ኮሚቴው ሰሞኑን ያወጣው መግለጫ ግልጽ አላደረገም የሚሉ የፖለቲካ ተንታኞችን ይዘናል። የለም ልዩነታቸው እንዲህ በቀላሉ የሚፈታ አይደለም እኮ የሚሉም አሉ። ድርጅቶቹ በመካከላቸው ያሉ የአካሄድ ዝንፈቶች፣ እና የእርስ በርስ የመጠራጠር ችግሮች ብሎ መግለጫ ያስቀመጣቸው እንዲስተካከሉ መግባባት ላይ ተደርሷል ብሎ ነበር የስራ አስፈጻሚ ኮሚቴው። ተንታኞቹ ግን ስለ መግባባቱ የተገኘ የተጨበጠ ማረጋገጫ የለም ነው የሚሉት። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። የኢህአዴግ አባል ድርጅቶች መካከል ያለው ልዩነት በተለያዩ መንገዶች እየተገለጸ የቀጠለ ነው። በህወሓትና በአዴፓ መካከል የታየው እስከ ቃላት መወራወር የደረሰ አለመግባባት፣ በተመሳሳይም ህወሓት የፌዴራል መንግስቱን እርምጃዎች በአደባባይ የነቀፈባቸው አጋጣሚዎችና ሌሎችም ይህንን አጉልተው ያሳያሉ። በሰብአዊ መብት ጥሰትና በሙስና ወንጀሎች ተጠርጥረው የሚፈለጉ ግለሰቦችን በቁጥጥር ስር ከመዋል አንጻርም በፌዴራል መንግስቱና በህዋት መካከል ያሉ ልዩነቶች በአደባባይ እየታዩ ናቸው። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ ሰሞኑን የተካሄደው እነዚህ ልዩነቶች እየታዩ ባሉበት ወቅት ነው። በአባል ድርጅቶቹ መካከል ያሉ እንደዚህ አይነት ልዩነቶች በስብሰባው መነሳታቸውን እንዲስተካከሉም ከመግባባት ላይ መደረሱን ስራ አስፈጻሚ ኮሚቴው አስታውቋል። በአባል ድርጅቶቹ መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ ተደርሰዋል ነው ያለው። የፖለቲካ ተንታኞች ግን የስራ አስፈጻሚ ኮሚቴው መግለጫ ግልጽነት እንደሚጎድለው ይናገራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ከእነዚህ አንዱ ናቸው። ተወስኗል ሲባል እንግዲህ ያን ለተመልካች ከውጭ ለሚያይ ተመልካች ግልጽ አይደለም እሱ ከዛ አንፃር ጠቅለል ያለ ነው አባባሉ። ራሱ አባባሉ ጠቅለል ያለ ነው። በተግባር ያ ማለት ምን ማለት ነው የሚለውን መረዳት ያስቸግራል። ተረፈ እንዳልከው የነበሩ ውጥረቶች ወጥቶም ደግሞ ከዛ ቃላት መወራወሩ ምኑ ምኑን ያ በቀጥታም ይሁን የውይይት አጀንዳ ሆኖ ቀርቦም ይሁን በአይቀርብም ያ እስከ ስብሰባው ድረስ መሄዱን ያሳያል ጉዳዩ በዛ ላይ ደግሞ ብዙ ጊዜ ምንድን ነው ያው በደፈና ነው እንግዲህ እነዚህ አይነት ነገሮች የድርጅት ጉዳይ ነው ተብሎ ይሁን በደፈና ስለሚቀርቡ ከውጭ አይታዩም፣ ግልጽ አይደሉም። እንግዲህ በሚመጡት ጊዜያቶች በአጭር ጊዜ ውስጥ ከዚህ ጋር ተያይዞ ሲነሱ የነበሩ ሰጣ ገባዎች እየከሰሙ ይሄዳሉ ወይ ወይንስ እነዚህ ሰጣ ገባዎቹ ይቀጥላሉ የሚለውን ትንሽ ጊዜ ሰጥቶ ማየቱ ነው የሚወስነው። ዩዡዋሊ በመግለጫዎች ላይ መግለጫ ብዙ መንግስታት ትም ሆኑ ሌሎች አካላትም መግለጫ ሲያወጡ ያ ተጨምቆ ፎርመል በሆነ ቋንቋ ነው የሚወጣው። ፈረንጆች አባባል ቪሊዝን ዲቴይልስ የሚባለው ነው። ስለዚህ ለተመልካች መገምገሙ አስቸጋሪ ነገር ነው የሚሆነው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲና ሌላው አስተያየት ሰጭ ናቸው። በአባል ድርጅቶቹ መካከል ያሉ ልዩነቶች እንደዚህ በቀላሉ ሊፈቱ የሚችሉ እንዳልሆኑ ነው የሚያብራሩት። ይቀራሉ ብሎ ማሰብ ያስቸግራል። ምክንያቱም መሰረታዊ ጥያቄዎች በዚህ ሀገር ፖለቲካ ውስጥ እየተነሱ ነው። ላለፉ ሀያ ሰባት ዓመታት የተካሄደበት መንገድም በኢህአደግም በኢትዮጵያ ህዝቦችም በሀገሪቱ በሚንቀሳቀሱ ፖለቲካ ኃይሎችም እየተነሳ ነው። ለዚህ ደግሞ የሚሰጡት መልስ ውሎ አድሮ በተወሰነ ደረጃ እነዚህ ጥያቄዎች መነሳታቸውን የሚቀሩ አይመስለኝ። ሙሉ በሙሉ ግን መልክ ባለው መንገድ ምናልባት ወደ መጠፋፋት፣ ወደ ከፋ ግጭት በማይገቡበት ደረጃ ለማስተናገድ ተስማምቶ ሊሆን ይችላል። አለበለዚያ ግን አሁን ለምሳሌ የወልቃይት ጠገዴ ነገር የናራያና የናራያ ነገር እንግዲህ የህወሓት በላይነት ነበር አልነበረም፣ ብዙ ዘመን ብዙ በኢትዮጵያ ህዝቦች ላይ ወንጀል ሰሩ የሚባሉ ሰዎች ይያዙ አይያዙ፣ ብዙ ነገሮች አሉ። የፍትህ ስርዓት የግድ ውሎ አድሮ ወደዛ እየተካሄደ ምናልባት የደቡብ አፍሪካ አይነቱ እውነትና እርቅ ፍላጋ የሚባለ አይነት ኮሚሽን ተቋቁሞ አንድ መልክ እስካሲያዘ ድረስ ይኖራ የሚነሱ ጥያቄዎች ይኖራሉ። እንዲህ ባናደርግ ይሻል ነበር ብሎ ወደኋላ የሚያስቡ ኢህአዴግ መሪዎች የሚኖሩ ይመስለኛል። ዞሮ ዞሮ ግን ስምምነታቸው በምን ላይ ነው የሚለው ወሳኝ ነው። አንነካካም ልከክልኝ ልከክልኝ በሚለው ደረጃ ተስማምቶ ከሆነ በኢትዮጵያ ሕዝቦች ላይ ወደ ማሴሩ ነው የሄዱት። ከዛ ከሴራው ፖለቲካ ውስጥ አንግባ፣ ወንጀል የሰራው ወንጀል ሰርቶ በሕጉ ይጠየቅ፣ ወንጀል ያልሰራ ደግሞ ለፖለቲካ እንትን ተብሎ ኢላማ እንዳደረግ አይነት ነገር ከሆነ ጥሩ ነው። የኢህአዴግ ስብሰባዎች በስምምነትና በመግባባት መጠናቀቃቸው ሲገለጽ የመጀመሪያው አይደለም። በለውጡ ዋዜማና ከዚያም በኋላ በተካሄዱ ስብሰባዎች ማጠቃለያ ተመሳሳይ ሀሳቦች ተንጸባርቀው ነበር። እነዚያን ስብሰባዎች ተከትሎ ከአባል ድርጅቶቹ በተለይም ከህወሓት የተሰጡ መግለጫዎች ግን ተመሳሳይ አረዳድ እንደሌለ የጠቆሙ አጋጣሚዎች ናቸው እናም የኢህአዴግ አባል ድርጅቶች በሥራ አስፈጻሚ ኮሚቴው መግለጫ እንደተመለከተው ከመግባባት ላይ ስለመድረሳቸው ወጥ አቋምም ስለማንጸባረቃቸው እስካሁን ማረጋገጫ የለም አሁን በግልጽ እየታየ ያለው አንድ ላይ ቢሆኑም ነገሮች መለወጣቸው የወትሮውን አለመሆናቸው ነው ፖለቲካ ይበልጥ ግልጽ የሚሆነው እየተዋዛ ሲቀርብ ነው ያሉ አንድ አስተያየት ሰጭ እንዳሉት አሁን በኢህአዴግ አባል ድርጅቶች በተለይም በአንዳንዶቹ መካከል ያለው ግንኙነት ፍቅር እንደ ወትሮ አልሆን ባላቸው ጥንዶች ይመሰላል። ፍቅር ቀዝቅዘዋል፣ ቋንቋ ተቀይሯል፣ የሆነውን እያሰቡ እየጠየቁ ግን አሁንም አብረው ናቸው። ታሪኩ የጥንዶች ቢሆን ይህ የህብስት ጥሩነህ ሙዚቃ ይበልጥ ይገልጸው ይሆን?